ሀገርኛ ሪፖርት በአማራ ክልል ፌዴራል መንግስቱ የክልል ልዩ ኃይሎችን መልሶ የማደራጀት እርምጃ መጀመሩን ተከትሎ በተለያዩ የክልሉ ከተሞች የተቃውሞ ስርቶች ተካሂደዋል። በክልሉ ምክር ቤት የሚሳተፉ የአብን ተወካዮችም የክልሉ ምክር ቤት በጉዳዩ ላይ አስቸኳይ ጉባኤ እንዲቀመጥ በደብዳቤ ጠይቀዋል። በጎንደር እና ቆቦ ከተሞች ፌዴራል መንግስቱ የክልሉን ልዩ ኃይል መልሶ ለማደራጀት የሚያደርገውን እንቅስቃሴ በመቃወም የጥይት ተኩሶችና ተቃውሞዎች እንደነበሩ መስማቱን ጠቅሶ ሮይተርስ ዘግቧል። በጎንደር ከተማ የመንግስት ውሳኔን በመቃወም የልዩ ኃይል አባላት ጥይት ወደ ሰማይ ተኩሱ እንደነበር ምንጮች መናገራቸውን የጠቀሰው ሮይተርስ ከጉዳዩ ጋር በተያያዘ ቢያንስ ስድስት ከተሞች ተቃውሞ እንደተቀሰቀሰ መስማቱን ገልጧል። የፌዴራል መንግስት የተማከለ የጸጥታ ኃይል ለመመስረት ማቀዱን ተከትሎ የክልል ልዩ ኃይሎች እንዲፈርሱና የክልል ልዩ ኃይል አባላት ወደ ፌዴራል ፖሊስ፣ የሀገር መከላከያና መደበኛ ፖሊስ እንዲደራጁም ትግበራ መጀመሩን የፌዴራል መንግስት ሰሞኑን መግለጡ ይታወሳል። ይሁንና በአማራ ክልል የተለያዩ አካባቢዎች የመንግስትን ውሳኔ የተጠራጠሩና የተቃወሙ ሰዎች ወደ አደባባይ ለተቃውሞ ወጥተዋል። በተቃዋሚዎችም መንገዶች የተዘጉ ሲሆን በተለይ ወደ አዲስ አበባ የሚያስገቡ መንገዶች በከፊል ተዘግተዋል። ይህን ተከትሎ የትራንስፖርት እንቅስቃሴ ከአማራ ክልል ወደ አዲስ አበባ እና ከአዲስ አበባ ወደ አማራ ክልል የሚያስኬዱ መንገዶች በከፊል መዘጋታቸው ተስተውሏል። ማህበራዊ ሚዲያውን ጨምሮ በተለያየ መልኩ ሲገለጽ እንደ ተሰማው ሁሉም የክልል ልዩ ኃይሎች ትጥቅ ይፍቱ ከተባለ ትግበራው አስቀድሞ በአማራ ክልል መጀመር የለበትም ሲሉ የፌዴራል መንግስትን ውሳኔ የሚጠራጠሩ አስተያየቶች ተሰጥተዋል። የፌዴራል መንግስት በበኩሉ በአማራ ክልል ልዩ ኃይልን መልሶ የማደራጀት ስራው እክል እንደገጠመው ከሰሞኑ የገለጸ ሲሆን የአማራ ልዩ ኃይልን በተለየ መንገድ ትጥቅ የማስፈታት እቅድ እንደሌለውም መግለጹ ይታወሳል። የአማራ ክልል መንግስትም የአማራ ሕዝብን ጥቅም የሚጎዳ ውሳኔ እንደማይወሰንና እንደማያስፈጽምም ማስታወቁ ይታወሳል። በተያያዘ ዜና የአማራ ልዩ ኃይልን በተለየ መንገድ ትጥቅ የማስፈታትና ለመበተን የተወሰነ ውሳኔ የለም ሲሉ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ገለጹ። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ትላንት በወቅታዊ ጉዳይ ላይ መግለጫ ሰጥተዋል። በመግለጫቸውም በሀገር ደረጃ በሁሉም ክልሎች የሚገኙ ልዩ ኃይሎችን በፌዴራል ደረጃ የጸጥታ ተቋማት ለማደራጀት መወሰኑን ተናግረዋል። ወደ ትግበራም መገባቱን ገልጿል። ውሳኔው በፌዴራል መንግስትና በክልል መንግስታት ስምምነት የተወሰነ መሆኑንም ተናግረዋል። ውሳኔው በሁሉም ክልሎች ተግባራዊ የሚደረግ እንደሆነም አንስተዋል። በአማራ ክልልም ውሳኔውን ለመተግበር የተሰራ መሆኑን ያነሱት ርዕሰ መስተዳደሩ ከጸጥታ መዋቅሩ ጋር መወያየታቸውንም ገልጿል። በአፈጻጸም ላይ በታየው ክፍተት እና በተነዛው ፕሮፓጋንዳ ችግሮች መከሰታቸውንም ተናግረዋል። ችግር ቢኖር እንኳን ተወያይቶ መፍታት ይቻላል ያሉት ርዕሰ መስተዳድሩ አብዛኛው የልዩ ኃይል አባል ውይይቱን አጠናቅቆ ውሳኔውም በካምፕ ሆኖ እየተጠባበቀ መሆኑን አስታውቀዋል። ርዕሰ መስተዳደሩ ጀግና ልዩ ኃይል ነው፣ መስዋዕትነት የከፈለ ልዩ ኃይል ነው፣ ከመከላከያ ሰራዊት ጋር ሆኖ የሀገርን ህልውናና ሉዓላዊነት የጠበቀና ያስከበረ ነው። ይህ ልዩ ኃይል ትጥቅ የሚፈታና የሚበተን አይደለም በላቀ አደረጃጀት ኃላፊነቱን እንዲወጣ የሚያስችልም ነው ብለዋል። ልዩ ኃይሉ አላማውን ተገንዝቦ ለበለጠ ተልእኮ እንዲዘጋጅም ርዕሰ መስተዳድሩ ጥሪ አቅርበዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በኋላ ክልሎች የፖሊስ ኃይላቸውን አጠናቅረው ወንጀልን በመከላከልና አካባቢ ጸጥታን በማስከበር ላይ ብቻ ያተኩራሉ ብለዋል። ይህን ያሉት ትላንት የልዩ ኃይሉን መልሶ ማደራጀትን በተመለከተ ባወጡት መግለጫ ነው። ጠቅላይ ሚኒስትሩ ከአሁን በኋላ ክልሎች የፖሊስ ኃይላቸውን አጠናክረው ወንጀልም በመከላከልና አካባቢ ጸጥታን በማስከበር ላይ ያተኩራሉ። ከየትኛውም ኃይል የሚሰነዘር የሀገር ድንበር ሕልውናና ሉዓላዊነትን የሚዳፈር ኃይል ሲነሳ ደግሞ የመከላከያ ሰራዊቱ እርምጃ ይወስዳል ብለዋል። ለዚህ የሚሆን አደረጃጀትም በተግባር ላይ ውሏል ሲሉ ጠቅላይ ሚኒስትሩ አሳውቀዋል። የክልሎች ፉክክርና ትብብር በልዩ ኃይል ግንባታ ሳይሆን በኢኮኖሚ በማህበራዊ ልማት እና በዴሞክራሲያዊ ባህል ላይ ይሆናል ያሉት ዶክተር አብይ ይህም ውሳኔም ለኢትዮጵያ ህብረ ብሔራዊ አንድነት እና ለህዝቡ ሲባልም ዋጋ ተከፍሎም ቢሆን ተግባራዊ ይደረጋል ብለዋል። አይገባቸው የሚቃወሙትን ለማስረዳትና ለማሳምን ጥረት እናደርጋለን ያሉት ጠቅላይ ሚኒስትሩ ሆን ብለው የአፍራሽነት ሚና በሚጫወቱት ላይ ደግሞ ተገቢው የህግ ማስከበር እርምጃ ይወሰዳል፣ ለዚህም በቂ ዝግጅት ተደርጓል ሲሉ አስጠንቅቀዋል። የሚመለከታቸው ተቋማትና ሀገር ወዳድ ኢትዮጵያውያን በአጠቃላይ የውሳኔውን ሀገራዊ ፋይዳ እና የሚያስገኘውን ዘላቂ ጥቅም በግምት ውስጥ በማስገባት ለተግባራዊነቱ ርብርብ እንዲያደርጉ ጥሪ አቅርበዋል። ከዚሁ ጉዳይ ሳንወጣ በኢትዮጵያ የስነ መንግስታት ታሪክ ውስጥ ኢትዮጵያ አሁን የምትገኝበት የፖለቲካ ምዕራፍ እጅግ አስቸጋሪ ደረጃ ላይ መድረሱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዋና ጸሐፊ አቶ አበበ አካሉ ገልጠዋል። አቶ አበበ ይህን ያሉት በእናት ፓርቲ አንደኛ መደበኛ ጠቅላላ ጉባኤ ላይ የኢትዮጵያ ፖለቲካ ወደ አስቸጋሪ ሁኔታ እየገባ ነው። በኢትዮጵያ እየተሸጋገረ የመጣውን አደገኛ የፖለቲካ ምዕራፍ በተበታተነ ትግል ውስጥ መቀልበስ እንደማይቻል አንስተዋል። አሁን ላይ ኢትዮጵያ ውስጥ ዴሞክራሲ ቅንጦት ነው የሚሉት አቶ አበበ ሰውነት እጅግ የረከሰበት ዘመን ላይ መደረሱንም አስታውሰዋል። አክለውም የሀገር እሴት ሲናድ የሚናድ አገረ መንግስቱ በመሆኑ የሀገርን ቋሚ እሴትና ምዕተ ዓመት ዘለል ተቋማት መከበር አለባቸው ብለዋል። ምንም እንኳን እንደ ፓርቲ ሕገ መንግስቱ እንዲቀየር ስንታገል ብንቆይም አሁን ላይ እንደ ሀገር በደረስንበት አደገኛ ፖለቲካዊ ምዕራፍ አማካኝነት ሕገ መንግስቱ እንዲከበር ለመጠየቅ ተገደናል ሲሉ አክለዋል። ሀገር እንደ ሀገር አደጋ ላይ የወደቀችው በገዢው ፓርቲ ክፍተት ሲሆን ይኸውም የመንግስትነት ቁመናውንና ሕገ መንግስቱን ባለማክበሩና የህግ የበላይነትን ማረጋገጥ ባለመቻሉ እንደሆነ ገልጸዋል። አቶ አበበ ሰሞናዊውን የሀገሪቱ ጉዳይ በተመለከተ በተለይ የአማራ ክልል ልዩ ኃይልን ትጥቅ ማስፈታት ሂደት ተከትሎ የተስተዋለው ክስተት ጡንቻ መለካካት ሲሆን በሰሜን ኢትዮጵያ የገባንበት ቁርሾ ሳይለቀን ሌላ አደገኛ ምዕራፍ መክፈት መሆኑን መረዳት እንደሚያስፈልግም አጽንኦት ሰጥተዋል። ወደ ሌላ ዜና ስናልፍ በአዲስ አበባ የመኪና ስርቆት ካለፉት አመታት ጋር ሲነጻጸር በአርባ ሶስት በመቶ መቀነሱን የአዲስ አበባ ፖሊስ ኮሚሽን ገለጠ። ከቅርብ ጊዜያት ወዲህ በአዲስ አበባ ከተማ የመኪና ስርቆትና ዘረፋ በመባባሱ መነጋገሪያ ነበር። በተለያየ መልኩ በግልና በቡድን በተደራጀ መልኩ እየተፈጸመ ያለው መኪና ስርቆትና ዘረፋ ወንጀል በአንጻራዊነት መቀነስ አሳይቷል ሲሉ በአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር የሆኑት ምክትል ኮማንደር ማርቆስ ታደሰ ተናግረዋል። ምክትል ኮማንደር ማርቆስ ታደሰ እንዳሉት በአሃዛዊ መረጃ ሲለካ በአዲስ አበባ ከቀነሱ የወንጀል ድርጅቶች ውስጥ አንዱ የመኪና ስርቆትና ዘረፋ ይገኝበታል ያሉ ሲሆን ካለፉት ዓመታት ጋር ሲነጻጸርም በአርባ ሶስት በመቶ አካባቢ መቀነስ ማሳየቱን አስተዋል። እንደ ምክትል ኮማንደር ማርቆስ ደሰ ገለጻ ከስርቆትና ዘረፋ ድርጊቶች መካከል በዋናነት በተመሳሳይ ቁልፍ በመክፈትና መስታወት በመስበር የሚፈጸሙ ወንጀሎች ቀዳሚዎቹ ሲሆኑ ባለመኪኖች በርና መስኮት ከፍተው በመሄድ ሞተር ሳያጠፉና የሞተር ቁልፍ ሳይነቅሉ ወደ ሱፐርማርኬት በመግባት ቋሚ ጠባቂ ላልሆነ ግለሰብ ጠብቅልኝ ብሎ በመሄድ ወይንም በቂ ጥበቃ በሌለበት አካባቢ በማቆም በውል ለማያውቁት ሰው መኪና በማከራየት እና በሌሎችም የጥንቃቄ ጉድለቶች ተሽከርካሪዎች ለስርቆትና ዘረፋ መዳረጋቸውን አስረድተዋል። የመኪና ስርቆቶች ከተፈጸሙ በኋላ በፖሊስና ሕብረተሰብ ርብርብ አስሶ የማግኘቱ ስራ ውጤት እያስገኘ ነው ያሉት ምክትል ኮማንደር ማርቆስ ታደሰ መኪና ከተሰረቀ በኋላ አመልካቾቹ ቶሎ ለፖሊስ መረጃ የሚሰጡ ከሆነ ተጠርጣሪውንም ሆነ ንብረቱን ለማግኘት ከፍተኛ አስተዋጽኦ እንዳለው አስረድተዋል። ይሁንና ባለንብረቶቹ ወዲያውኑ ለፖሊስ መረጃ ለመስጠት ዳተኝነት መኖሩን የጠቆሙት ምክትል ኮማንደር ማርቆስ ታደሰ መረጃ በአፋጣኝ ለጸጥታ አካላት መስጠት እንደሚገባ አሳስበዋል። ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።